የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በሀያ አምስትና በሰላሳ አንድ ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ ሦስት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እያንዳንዱ በቋንቋ ውስጥ ያለው ቃል የወከለው ጽንሰ ሀሳብ የዛ ቋንቋ ተናጋሪ አካባቢውን የተረዳበትን በአካባቢው ያሉ ነገሮችን እንዴት አድርጎ አእምሮ ውስጥ እንደሳላቸው፣ እንዳስቀመጣቸው ያንን የሚያንጸባርቅ ነው። ቋንቋ ይለወጣል። አሁ ሲለወጥ እነዚህን ቃላት ከአገልግሎት ውጭ እያመጣን ሌሎቹን ስናጠፋቸው አብረን ይህንን ፍልስፍናም ነው ልንለውጠው ምንች አገራዊ የሆኑ ስሞች ለማግኘት በጣም ይናፍቃል። ቋንቋ የራሳችን መገለጫ መሆኖ ሳለ አንዳንድ ሰዎችም ወጥተው ልጆቻቸው አማርኛ አለመቻላቸው እንደ ትልቅ የጥበብ መጨረሻ ተደርጎ የሚነገርበት ጊዜ አለ። በኩራት ልጄ እኮ አማርኛ አይችልም እንግሊዝኛ እንደ ጉር ነው የሚናገረው የሚሉ አሉ። በአማርኛ ቋንቋ የሚታዩ ግድፈቶች ዛሬ የሚያነጋግሩናል ተያዩ ያደረጋችው የአዲስ አበባ ዩኒቨርሲቲው የስነ ጽሑፍና የጋዜጠኝነት ሙያ መምህራን አብረውን ያመሻሉ። የተወደዳችሁ የራዲዮ መጽሔት ታዳሚዎች ጤና ስጥልን፣ እንደምንከረማችሁ እንደምናመሻችሁ። የፕሮግራሙ አዘጋጅና አቅራቢዎችን እኔ አዲሱ አበበና አሉላ ከበደነን ቴሌ ላይንቤክ ለቅንብሩ ተሰይሟል። መጋቢት አምስት 2007 ዓ.ም ከዜናው በኋላ ተመልሰን እንመጣለን። መልካም ምሽት እንደምናመሻችሁ ለምሽቱ ዜናዎች ሄኖክ ሰማእግዜር ነኝ። የዩናይትድ ስቴትስ መንግሥት በምዕራብ አፍሪካ ሲየራ ሊዮን ውስጥ የኢቦላ በሽታ ተይዘው ይሆናል በሚል ጥርጣሬ ያደረባቸው አስር የእርዳታ ሠራተኞች ዜጎቹን ወደ ሀገራቸው መመለስ ጀምሯል። በትናንትናው እለት የዩናይትድ ስቴትስ ባለሥልጣናት እንዳስታወቁት ግለሰቦቹ በዩኒቨርሲቲ ኦፍ ኔብራስካ የህክምና ማዕከል በሜሪላንድ ግዛት በሚገኘው ብሔራዊ የጤና ተቋምና በአትላንታ በሚገኘው ኤሞሪ ዩኒቨርሲቲ ሆስፒታል ሊታከሙ እቅድ ወጥቷል። እነኚህ የሕክምና ተቋማት ከዚህ በፊት በኢቦላ በሽታ የተያዙ አሜሪካውያን የታከሙባቸው ናቸው። አርብለት በሲየራ ሊዮን በኢቦላ በሽታ መያዛቸው የተረጋገጠ አንድ የአሜሪካ ዜጋ ወደ ሜሪላንድ ግዛት ለሕክምና እንዲመጡ ተደርጓል። እስካሁን ከአስሩ የእርዳታ ሰራተኞች የኢቦላ ህመም ምልክቶች የታየባቸው አልተገኙም። ኢቦላ በምዕራብ አፍሪካ በሲየራ ሊዮን፣ ላይቤሪያና ጊኔ ወደ አስር ሺህ የሚጠጉ ሰዎችን ገድሏል። በኢራቅ የእስልምና መንግሥት አይስስ ተዋጊዎች የኬሚካል ጦር መሣሪያዎችን በፔሽመርጋ ከርድ ተዋጊዎች ላይ መጠቀማቸውን የኢራቅ ክርድስታን አስተዳደር አሳሰበ። በትናንትናው እለት የክርድስታን ብሔራዊ ምክር ቤት ባወጣው መግለጫ በሰሜናዊ ኢራቅ በጥር ወር ውስጥ አይሰስ የደረሰው የቦምብ ጥቃት የክሎሪን ጋዝ መርዝን የተጠቀመ ነበር ብሏል። በፍንዳታው ፍንጥርጣሪዎች ላይ የተደረገው የቤተ ሙከራ ጥናትን ጠቅሶ መግለጫው የክሎሪን ጋዝ ቅሪቶች ተገኝተዋል ብሏል። አይሰስ በሶሪያ እና ኢራቅ ከዚህ በፊት ተመሳሳይ የኬሚካል ጦር መሳሪያዎችን በመጠቀም ይጠረጠራል። ኢራንና ዩናይትድ ስቴትስ በመጪው ሳምንት የኒውክሌር ድርድራቸውን ከመጀመራቸው በፊት የዩናይትድ ስቴትስ ከፍተኛ ባለሥልጣን ችግሩ ፖለቲካዊ እንጂ ቴክኒካዊ አይደለም ብለዋል። ፌስ ኦፍ ደ ኔሽን በተባለው የሲቢኤስ ቴሌቪዥን የማርፈጃ ዝግጅት የተናገሩት የውጭ ጉዳይ ሚኒስትር ጆን ኬሪ ፈተናዊ የፖለቲካ እንጂ በተግባር ወይም የአፈጻጸም ወይም የቴክኒክ እንዳልሆነ አስምረውበታል። የኒኩሌር መርሃ ግብሩ ሰላማዊ መሆኑን ማረጋገጥና ይህንን በተመለከተ ግልጽ የሆነ መረጃ ማቅረብ እንደሚያሻ ኬሪ አስረድተዋል። በዩናይትድ ስቴትስና ኢራን መካከል የኒኩሌር ድርድሩን ለመቀጠል ጆን ኬሪ ከኢራኑ አቻቸው ጃቫድ ዛሪፍ ጋር ለመነጋገር ወደ ስዊትዘርላንድ ያመራሉ። የሪፐብሊካኑ ፓርቲ የሴኔት መሪ ሚች መኮነል ፕሬዚዳንት ባራክ ኦባማ ከ ቴህራን ጋር ጥቅስ የማይረባ ስምምነት ሊፈርሙ ተቃርበዋል በማለት ለሲኤንኤን የዜና አገልግሎት አስታውቀዋል። ባለፈው ሳምንት 46 የዩናይትድ ስቴትስ ሴናተሮች ለኢራን መንግሥት በጻፉት ደብዳቤ ማንኛውም አይነት የኒውክሌር ስምምነት ፕሬዚዳንት ባራክ ኦባማ ከሁለት ዓመታት በኋላ የሥልጣን ዘመናቸውን ሲጨርሱ እንደሚሰርዙት ዝተዋል። ሁኔታው የኒውክሌር ድርድሩ ላይ አሉታዊ ተጽዕኖ ይኖረው እንደሆነ ኬሪ ተጠይቀው ወደፊት ስለሚኖረው ተጽዕኖ ለመናገር አስቸጋሪ ነው ብለዋል። በተያያዘ ዜና ዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ በሶሪያ ጉዳይም በሲቢኤስ ቴሌቪዥን ቀርበው ተናግረዋል። የሶሪያው ፕሬዚዳንት ባሸር አልአሳድ ሰላማዊ የሥልጣን ሽግግርን ተቀብለው በርካታ ሰዎችን በርካታ ሺ ሶሪያውያንን የገደለውን ግጭት ለማስቆም ዩናይትድ ስቴትስ እንደምትገፋበት ተናግረዋል። ከሌሎች አጋር መንግስታትና የሶሪያ የፖለቲካ ኃይሎች ጋር በመተባበር ሀገሪቱን ያሽመደመደውን ጦርነት ለማስቆም የተቀናጀ ትብብር እንደሚያሻ ኬሪ ተናግረዋል። በፓኪስታን ላሆር ከተማ በሚገኝ አንድ ቤተ ክርስቲያን በር አጠገብ በደረሰ ፍንዳታ በትንሹ 15 ሰዎች መገደላቸውን የሀገሪቱ ባለስልጣናት ገለጹ። በጥቃቱ ሌሎች ሰባ ሰዎች የሚበዙት በጽኑ ቆስለው የሕክምና እርዳታ እየተደረገላቸው ነው። ሁለት ታጣቂዎች ክርስቲያኖቹ በእሁድ ጸሎት ላይ ሳሉ እየተኮሱ ወደ ውስጥ ለመግባት ሲሞክሩ የጸጥታ ሰራተኞች ሲያስቆሟቸው ፈንጂዎቻቸውን ማፈንዳታቸው ተዘግቧል። ለጥቃቱ ፓኪስታኒ ታሊባን የተባለው ድርጅት ኃላፊነቱን ወስዷል። በጥቃቱ ክፉኛ የተቆጡ ክርስቲያኖች ደግሞ የሀገሪቱ መንግስት ደህንነታቸውን ለማስጠበቅ ተስኖታል ሲሉ ሰላማዊ ሰልፍ አድርገዋል። አድማጮች፣ የምሽቱ ዜና በዚሁ ያበቃል።

ምን ነው? አልመጣለች ሲናድ ሲደረመስ፣ ይኸ ሁሉ ዘመን ደሷ ቁጥር አለው። የምሽቱን ራዲዮ መጽሔት በስነ ግጥም አንድ ብለናል፣ በሙዚቃ ደግሞ ሁለት እንላለን።

enekal belikemoi men maya geyum bmlaşimamoi ድንቅ ሙዚያ ግሮም ራሄል አለመስላሴ ሹፌር ናት፣ የከባድ መኪና አሽከርካሪ። ባለፈው ኢትዮጵያውያን በአሜሪካ ፕሮግራሜ የመጀመሪያ ክፍል ቀርቦ ነበርና ውይይቱ ከማብቃቱ በፊት ግን አንድ ነገር ልንገርህ ስትለህ ነበር። ተጨማሪ ነገር ልንገርህ። እሺ። የተወለደችው ትራክ ላይ ነው። ምን ቅድም ነፍሰ ጡር ሆኜ ነድቻ ያለው ስትኝ በጣም ገርሞኛል። እሺ እስከ ወለድኩ ቀን ድረስ ነው። እርጉዞኝ የነዳው እና የነዳሽ ምጥ መጣ። አዎ። እኔም በሌላ ተከታይ ዝግጅት በማለት ተሰነባበትን። ያ ተከታይ ክፍል ታዲያ ዛሬ ሊቀርብ ነው። ልጇን ሳራን እንዴት እንደወለደች ከማራቷ በፊት ግን ብዙ ተጨዋወተናል። ለምን ከዚያ አትጀምሩም ታዲያ? አዲሱ መልካም አሉላ። እሺ፣ ራሄል እስቲ ንገሪኝ፣ ከማን ጋር ነው መስነጭው? አዎ። ረዥም ሰዓት ትሄጃለሽ ምናምንና ማናላ ብሮሽ ማንም ነው፣ በራሴ ለብቻዬ ነው የምነጠው። አውታንቲ የሚባል ነገር አለ በሀገራችን ወይም ወያላ ብለው የሚሉት አውታንቲ። ገንዘብ ያወጣል እኮ እንደዚያማ ነው። ግን የተራሱን ሁሉ ለብቻዬ ነው የምወስድ። አስፈልግሽም ነው መንገድ ማደርም ይኖራል። አይደለም አይ የለም። እኔ እንደሱ አይደለም የምሰራው እኔ አስራ አራት ሰዓት ሰራለው። እዚሁ ዳላስ አካባቢ ነው የምሰራው። አትላንታም እያለው እንደዛ ነበር የምሰራው። ሎካል እዚሁ አካባቢ ነው የምንሰራው። ጠዋት ከቅልፌ እነሳለሁ፣ ልጄን አዘጋጅቼ ራሴን አዘጋጅቼ እሷን ወደ ህጻናት ሙያ ወስዳለሁ። ከዛ ስራ ሄዳለሁ፣ መኪናዬን እገባለሁ፣ አስነሳለሁ። የሚሰጡኝን ስራ ሰርቼ ከዛ ወደ መስሪያ ቤት መለስና መኪናዬን አቁሜ ወደ ልጄ ጋር ሄዳለሁ። ማድር የለም ግን ካጋጠመ ማደር ካጋጠመ አንድ ጊዜ እንደውም እንዳጋጣሚ እሷን እርጉዞኜ ነው እሷን እርጉዞኛ አድሬ ነበረ። ግን ያው ምንም አደለ። ታድራል መኪናው ላይ ብቻሽን? ከማን ጋር ታድራል? አይከብድም ማለት ነው? ያለ ረዳት ቢኖር ረዳት እንግዴ ያለ መኪናው አልጋ አለው ገንዘብ ያለው ሰው ደግሞ ማድረግ የሚፈልግ ቲቪ ያለው አለ። ግን ያው ቲቪ ማድረግ ባትፈልግም ኮምፒውተር አለ። ሁሉን ነገር የሚያስፈልገው ለህይወትህ የሚያስፈልገው ለዛ ጊዜ የሚያስፈልገው ነገር በሙሉ መኪና ውስጥ አለ። አሁን ይህን ስራ ወደፊት በዚሁ ትቀጥ ያለሽ እኔ አቅሜ እስከቻለ ድረስ ደስ ብሎኝ ስለምሰራ ብሎ የምትሰራው ነገር ሁል ጊዜ ጥሩ ውጤት ታመጣለህ። ደስ ብሎኝ የምሰራበት ምክንያት ምንድን ነው? ሁሉ ጊዜ አዳዲስ ነገር ታያለህ፣ አዳዲስ ነገር ይባላለ፣ አዳዲስ ሰው ትተዋወቃለህ። አሁን ለምሳሌ የአትላንታ መንገድና በስራዬ ነው የምነግርህ። አትላንታ ቃላ ደርስ ሄጄ ነው ተዋውቄ ሳራን የወለድኩት። ስለዚህ ድካም አቅሙ ካለ ፍላጎቱም ስላለ ቀጥላለሁ። እስከሆነ እስከተቻለ ነው የምትይኝ? እስከቻልኩ ድረስ ቀጥላለሁ፣ እድሜ እስከፈቀደልኝ። ሳራ መዋለ ህጻናት ነው የምትሄደው? አይደለም፣ መዋለ ህጻናት ነው አልገባቸውም። ምንድን ነው ለሳራ የምትመኝላት ወደፊት? ምርጫዋ የሷ ቢሆንም ግን እንደ በአንቺ ልብ ውስጥ ምን አለ? በህይወቷ የፈለገችውን ነገር እንድታረግ፣ ምንም አይነት ነገር ጀጅ አላረጋት፣ እሷ የሚያስደስታትን ነገር እንድትሰራ እመኝላታለሁ። የስራ ፕሮግራምሽ ምን ይመስላል? ቅዳሜና እሁድን ይጨምራሉ ለማለት ነው አይደል? አይ ቅዳሜና እሁድ ራሴ ከፈለኩኝ እሰራለሁ። ትንሽ ቅዳሜ ቅዳሜ እሁድ እሁድ አልሰራም። እኔ እሁድ ቅዳሜ ዕለት አልፎ አልፎ እሰራለሁ። ለምን? ራሴ ወጪና ገቢን እኩል ለማድረግ ማለት ነው። የቤት ኪራይ አለ። እውነት ነው። የህጻናት ሙያ እዚህ በጣም ውድ ነው። እና እሱን እሱን እንትን ለማለት አንዳንዴ አልፎ አልፎ በወር ምናልባት ሁለቴ ወይም አንዴ እንሰራለች። በጣም ነው የማመሰግነው ራሄል፣ ይሄ ቀላል ነገር አይደለም። አንድ ተጨማሪ ነገር ልንገር። እሺ። ሳራ የተወለደችው ትራክ ላይ ነው። ምን ቅድም ነብሰ ጡር ሆኜ ነድች ያለው ስትኝ በጣም ገርሞኛል። እሺ፣ ሳራን እስከ ወለድኩ ቀን ድረስ ነው እርጉዞኜ የነዳሁት። እና እየነዳሽ ምጥ መጣ ምን አረግሽ? የሚገርም ነው። አቁሜ ናይን ዋን ዋን ተደውሎ በአምቡላንስ ወደ ሆስፒታል፣ ሳራ እኔ አትላንታ ነዋሪ ነኝ። ሳራ የተወለደችው አላባማ ስቴት ነው። አላባማ ሄጄ ነው ላይ ከጆርጃ አይርቅም ሰዓት መንገድ ነው። እዛ ሄጄ ነው የወለድኳት። እንዴት ግን እስከ መጨረሻው ነዳሽ ራሄል? ነብሰ ጡር ትልቅ መኪና ነው፣ መንገጫ ገጭ ነገር አለ፣ የምሳል አልሰጋሽም? ዶክተሮቹ ባሉት ነው የሄድኩት። ሰላሳ አምስት አመት በላይ ሲሆን እዚህ ሀገር በጣም ሁሉን ነገር ነው ቼክ የሚያረጉት፣ እና በየሳምንቱ ሰኞ ሰኞ ዶክተር ጋር ይሄዳለሁ። አንድ ጊዜ ልቤን ቼክ ያረጋሉ፣ አንድ ጊዜ ነው ስለ ልጁቷ ቼክ ያረጋሉ። የማያረጉት ነገር የለም እና ዶክተሩን ዶክተሯን ደግሜ ደጋግሜ የምጠይቀው የነበረው ምንድን ነው፣ መንዳሴ ችግር ያመጣሉ ወይ ስል፣ ሁል ጊዜ የሚጠይቁኝ የሚጠይቁኝ ጥያቄ አንቺ ምን ይሰማሻል? ይደክምሻል? ጤነኛ ነሽ? ምንም አይደክመኝም። ምንም የማረገው ነገር የለም እነዳለውኝ ከመኪና ወርዳለው። ሰው አጥቻ አላቅም። በቃ እርጉዞኜ ሲያዩኝ፣ ወንዱ ሴቱም አጠገብ ያልማ ሁሉ ሰው ሮጦ ይመጣል። ሁሉ ሰው እኔ አንድ ቀን ይሄ ተጎታችሁ ነክቻው አላቅም። ለእግዚአብሔር ሁሉን ነገር አስተካክሎ ነው ይነው አንድ ነገር ሲሰጥ በዛ በጣም አምናለሁ። አንድ ቀን ይሄ የምናነሳው አለ የምናዞረው ብረት ተጎታችሁ ሁን አላቀን ስንወጣ የሚደግፈው ላንዲንግ ጊር ይባላል። እና እሱን አንድ ቀን ነክቻ አላቅም። አንድ ቀን ሰው ነው የሚያግዝሽ። ሁል ጊዜ ሰው አገኛለሁ ገና ከመኪና በሁለት እጄ በሁለት እግሬ ያላለ የእርጉዝ ነገር እንትን አካሄድህም ምንህም ይቀየራል። እና ገና እንደዛ ሲያዩኝ በስማ ምንድነው ተርዮ ይሮጠ ይመጣሉ እና ያግዙኛል። ወረቀት ምናምን ልወስድ ስሄድ ኖኖኖኖ ቁጭ በይ ቁጭ በይ እናመጣለን እዛ በቃ እንትን በጣም ይንከባከቡኛል። ሁሉም ጥቁሩም፣ ነጩም፣ አሜሪካዊም፣ አበሻም ምንም በቃ ምንም ሁሉ ሰው እና ምንም ችግር አጋጥሞኝ አያውቅም። እና ዶክተሩን ስጠይቅ ካልደከመሽ አንቺ እንትን ችግር ከሌለብሽ እስከ ጨርሽ ድረስ ንጂ ብለውኝ እየነዳው ነበረ። መንገጫ ገጩ ምናምን ምንም ነገር አላመጣም። ግን የመጨረሻ ለታ እንትኑኑ ትሬለሩን ተጎታችሁን ወደፊት ወደ ኋላ የምናደርገው ነገር አለ እና ወደፊት ጎትቸው አሉኝ። ዎልማርት ሄጄ ወደፊት ጎትቸው አሉኝ። ከዛ አንደኛ እሱን ለመጎተት መንጎ መጎንበስ አለበት። ሁለተኛ በኃይል ነው የምትስባው በኃይል በጣም ኃይል መጠቀም አለበት እና ለመጎንበስ ራሱ አልቻልኩኝም። እና እባክሽን ልግባና እዛ ውስጥ ወንዶቹን ጠይቄ እነሱ ያግዙኛል ስላት እምቢ አለችኝ። ሴኪሪቲ ጋርዷ እምቢ አለችኝ። እንደሱ የማታደርጊ ከሆነ ጭነቱን ይዘሽ ተመልሺ አለችኝ እና በጣም አናደድ- አናደደኝ ስታናድደኝ ጎንበስ አልኩኝና በኃይል ሳብኩኝና ማድረግ ያለብኝን አደረጉ። ግን በዛ ሰዓት የሆነ ነገር ተሰምቶኛል ግን ምን እንደሆነ አላወኩኝም። ከዛ ስራይን ጨረስኩኝና መንገድ ጨመርኩኝ። መንገድ ጨምሬ ሴቶች ያውቃሉ እርጉዞች ያውቃሉ። ነው አስር አስር ጊዜ ነው ሽንት ቤት የምትቆመው ሽንት ይወጠራል ሽንት ለመሽናት እና አሁን ገና ነው ገ እዛ ሆኜ ነው ሽንት ቤት ሄጄ የተጠቀምኩት ና እየነዳሁ እያለሁ የሽንት ነገር ሲሰማኝ እ አሁን አይደለም የሽንት የሸናዎች ምናለ ምንድን ነው ብዬ አልገባኝም። ለካ ምን ይባለ ይሄ ውሃ የሽንት ውሃ ይባላል። አዎ የሽንት ውሃ እሱ እሱ ነው እና እሱ መሆኑን ሳቅ መኪናውን አቆምኩት ገና ቦታ ፈልጌ ምክንያቱም ያው መኪናውን ጥዬ ሄድኩ። በኋላ ካምፓኒው ነው መጥቶ ማንሳት ያለበት፣ እና ያ ማለት የእነሱን እቃ የትም መንገድ ላይ ጥለ መሄድ አትችልም። ምንም ይነው ካልሞትኩ በስተቀር ስራዬንም ማሰብ አለብኝ። በልጄ ተመልሼ ስራዬ ነው የምገባው። ስለዚህ እንደምንም ተረጋግቼ መኪናዬን አቆምኩኝ፣ ናይን ዋን ዋን ደውዬ አምቡላንስ ጠራው። ከዛ በኋላ መስሪያ ቤቴ ደውዬ እንደዚህ ሆን ሆኛለሁ፣ መኪናውን እዚህ ቦታ ነው ያቆምኩት፣ ቁልፌ ይሄዳለሁ የሚሉኝን ነገር አሳውቃችኋለሁ ብዬ በቃ በዛ ሆስፒታል ተወሰድኩኝ። በማግስቱ ልጅ ወለድኩኝ። የማርያም ቀን ወለድኩኝ። በጣም የሚገርም ነው። እድለኛ ነሽ። ያለምንም ችግር ቀድማ ነው የመጣችው። የሰባት ወር ልጅ ነች ነው አዎ። ምናልባት ቀድማ መምጣቷ ከስራሽ ጋራ ይገናኝ ይሆን ነው ስንት ቀን አራስ ቤት ቆየሽ? አራስ ቤት ምንድን ነው ማለት? ወልደሽ ተኝተሽ በስንተኛው ቀን ስራ ገባሽ? ስራ ወዲያው አልገባሁኝም፣ ግን በሶስት ሳምንቱ እናቴ መጣች ከኢትዮጵያ። እሳቸው አረሱሻ። ወደ ሁለት ወር ቤት ነበርኩ ስራ አቤል አዳሙ ይባላለሁ የማስተምረው አዲስ አበባ ዩኒቨርሲቲ ነው። ከዛም በተጨማሪ የአዲስ አበባ ዩኒቨርሲቲ የማህበረሰብ ሬዲዮ ስራ አስኪያጅኝ ነው እየሰራ ያለሁት። ዘላለም ሌዮ ይባላለሁ በአዲስ አበባ ዩኒቨርሲቲ የስነልሳን ትምህርት ክፍል መምህር ነኝ። አንድ ሀያ አምስት አመት አስተማርኩ። በኢትዮጵያ ቋንቋዎች ላይ ጥናት አደርጋለሁ። ሙሉ ሰው አስራቴ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል መምህር አሁን የትምህርት ክፍሉ ሊቀመንበር ላይ። በቀደመ ዝግጅታችን ላነሳዋት አንዲት ጥያቄ ዶክተር ሙሉ ሰው በሚሰረዝሩት ምላሽ ነው የምንጀምረው እንደ ተባለው አንድም በግዴለሽነት ሁለትም ባለማወቅ ጭምር በግድፈቱ ከሚጠየቁት ተናጋሪዎች ሁለቱ ቋንቋ መግባቢያ ነውና እኛ እስከ ተግባባንበት ድረስ ምንድን ነው ችግሩ ቢሉን ምን ይሆን ምላሹ? ለመሆኑስ ይህ የአነጋገር ግድፈት ለምን ግድ ይለናል የምትልናት ጥያቄዋ ዶክተር ሙሉ ሰው ይመልሳሉ። ለምን ይገደናል የምትለዋት ጥያቄ በደንብ ልታሳይ ትችላለች። እንግዲህ ሁለት ተግባር ነው ያለው ቋንቋ፣ እንትን ቆም እንዳደረገው አንደኛው ማግባባት ነው፣ አንዱ አገልግሎቱ ወይም ተግባሩ። ከዛ በኋላ ደግሞ ማንነትን የማሳየት ወይም የማመልከት ተግባር አለው ማንነትን የማመልከት ተግባር ብዙ ጊዜ እኛ ትኩረት የምንሰጠው ለምሳሌ ይሄን ቋንቋ የሚናገር ሰው ከዚህኛው አካባቢ ነው፣ ይሄን ቋንቋ የሚናገር ከዚህኛው አካባቢ ነው፣ ያኛውን የሚናገር ደግሞ ወይም ያኛውን ዘይ የሚናገር ሰው ከዛ አካባቢ የመጣ ነው የሚለውን መግለጹ ብቻ አይደለም። ከዛ አለፍ ብለን መሄድ ያለብን ይመስለኛል። ቋንቋችን ማንነታችንን እንዴት እንደሚገልጽ ለምሳሌ ገባህ ወይ አሁን የምልህ ነገር የሚል አረፍተ ነገር ብናገር ገባህ የሚለውን ቃል አማርኛ የሚናገር ሰው ክስተቱን የተረዳበትን መልክ ነው የሚነግርህ። አሁን ገባህ ስል ወደ አድማጩ ወይም ወደ አንባቢው ሰርጾ የሚገባ ሌላ አካል አለ። እውቀቱ አድማጩ ወይም ተናጋሪ ውስጥ ወይም መረጃው እዛ ውስጥ ሰርጾ ገባ ማለታችን ነው። በተመሳሳይ መልክ አሁን እራበኝ የሚለውን ቃልም ስታየው አማርኛ ቋንቋ የሚናገር ሰው ያንን ክስተት እንዴት እንደተረዳው ነው የሚነግርህ። ፍልስፍናውን ነው የሚነግርህ። አስተሳሰቡን ነው የሚነግርህ። ራበኝ ስል እኔ አይደለሁም የራብኩኝ፣ ረሐብ የተባለ አካል እኔ ላይ ድርጊት ፈጸመ የማለት ስሜት ነው የሚሰጥ ስንመረምረው እና እያንዳንዱ በቋንቋ ውስጥ ያለው ቃል የወከለው ጽንሰ ሐሳብ የዛ ቋንቋ ተናጋሪ አካባቢውን የተረዳበትን ክስተቱን ያየበትን መንገድ በአካባቢው ያሉ ነገሮችን እንዴት አድርጎ አእምሮ ውስጥ እንደሳላቸው እንዳስቀመጣቸው ያንን የሚያንጸባርቅ ነው። ቋንቋ ይለወጣል። አሁ ሲለወጥ እነዚህን ቃላት ከአገልግሎት ውጭ እያመጣን ሌሎቹን ስናጠፋቸው አብረን ይህንን ፍልስፍናም ነው ልን ልንለውጠው ምንችለው እና የምናዛባው አጠቃቀማችን አላስተካክል ስንል እንዲህ አይነቱን የተናጋሪውን ርዕዮተ ዓለም ልበለው፣ ምናልባት ቃሉ ከሌላ ነገር ጋር የተዛመደ ቢሆንም ተናጋሪው ያየበትን ዓለሙን አካባቢውን የተረዳበትን መንገድም እሱን አብረን ነው የምንበርዘው የምናጠፋው። እና ይሄ ነው ማንነትን አብሮ ያጠፋል። ማንነትን የምንገልጽበትን ቋንቋ አብሮ ይበክላል። የምንለውም ይሄን ነውና ይህችን ሀሳብ ለመጀመር ነው። መልካም ትልቅ ሀሳብ ነው ያነሱት። ይሄ እንዲህ የግድ የሚለን ሊያሳስበን የሚገባው ማንም ተናጋሪውም ሆነ የባህሉ ተጋሪ የሆነ ሁሉ በተመሳሳይ ያገባኛል ሊል ሊያበቃው የሚችል መሆኑን ነው ያሳያችሁት። እስኪ ይህንን ኃላፊነት የጎደለው በሚመስል መልኩ እየተባዛ ያለ የአነጋገር ግድፈት ወይም መዛባት አንዳንዴ በተቋም ወይም በድርጅቶች ስያሜነት ጭምር ሲመጣ እንመለከተዋለን። ጽንሰ ሀሳብ ይዞ እንዳለ በጥሬው ለተደራሲ ወይም ለሚነገረው ለአድማጩ ትርጉም በማይሰጥ መልኩ ሲቀርብ እናያለን። ይሄ የቋንቋው ግድፈት የቱን ያህል እየከፋ መሆኑን የሚያሳይ ይመስለኛል። ትራንስፎርሜሽን የሚል ቃል ከቅርብ ዓመታት ወዲህ ተዋውቋል። ኤጀንሲ የሚል ቃል አለ። ድርጅቶችን በጥሩ አማርኛ መግለጽ የሚችል ወይም የሚመጥን ቋንቋ ባለበት አንዳንድ ጊዜ የአንዳንድ ስራዎች ኃላፊነቶች ጭምር በዛ ሲጠሩ እንሰማለን። ቀለም ለቆጠረውም የሚያስቸግር የሚመስል በመገናኛ ብዙኃን የሚመጡበት ጊዜ አለ። እስኪ እነዚህ ላይ አንዳንድ ሀሳቦችን ፈንጥቁ። በዚህ ደረጃ ስር የሰደደ ችግር ሲሆን፣ ቅድም ያላችሁት የማንነት መታወቂያነቱ ሁሉ አደጋ ላይ ነው ያለውና ሊያሳስብ አይገባም ወይም ሁሉንም ማንንም፣ ምናልባትም ነገሮችን ለማስተካከል እድሎ ያላቸውን ወገኖች ጨምሮ። አቤል፣ እነዚህ ነገሮች በሙሉ ከስንትያኔ አንጻር፣ በነገራችን ላይ የንግድ ድርጅቶች ብቻ ሳይሆን አሁን ኢትዮጵያ ውስጥ ያለው ነገር አገራዊ የሆነ ስም ማውጣትም ቀርቷል አሁን አሁን ኮ ስሞቻችን ሁሉ በአጠቃላይ የጂዩ ስሞች ናቸው። ድሮ የምናውቃቸው እና በበ የሚሉ አገረኛ የሆኑ እነ ማንጠግቦች የሚሉ አይነት ነገር ስሞች በሙሉ ቀርተዋል። ይሄ ድርጅት ስም ማውጣት ማ ተው ይሄ የእነዚህ የራሳችን ነገር ከመጣል ና ወደ ሌላው ዓለም የሚሄድ ነገር መገለጫዎች ናቸው እና ስሞችን ስታያቸው የተለያዩ ናቸው። አገራዊ የሆኑ ስሞች ለማግኘት በጣም ይናፍቃል እና ይሄ የሚያሳየው ቅድም እንዳልነው ነው ቋንቋ የራሳችን መገለጫ መሆኑ ሳለ ያንን ስለረሳ ነው። ድርጅቶቻችን የድርጅቶቻችን ስም የራሳችን ስም የተለየ ነው እና አገራዊ የሆነው ነገር የቋንቋችን የማጣታችን አንዱ መገለጫ ነው ብዬ ነው አስበው። በዘገባዎች ላይ ለምሳሌ አሁን አንድ ዘገባ ሲካሄድ ከኛው ሀገር ላይ ቋንቋ አለበት ቦታ ላይ ቁጭ ብለ የሚቀላቀሉ ቋንቋዎች አሉ። ትራንስፎርሜሽን ያልከዋለ አሁን ፓኬጅ የስራ ፓኬጆች ቀርበዋል ነው የሚል ዜና ላይ ሲሰማ የአማርኛ ዜና እየሰማ እና እንዲህ አይነት የሚቀላቀሉ ነገሮች አሉ። ኤክስቴንሽን ይልሃል የተለያዩ ነገሮች አሉ እና ስም ማውጣቱም ራሱ አሁን ስም የሚያወጡት አንዳንዴ በቃ አገራዊነቱ ልክ ፋራ የሚለው በትክስ ውስጥ ሊሆንልኝና እንደዛ አይነት አንተ በሀገረኛ ካደረክ በቃ አይማርክም፣ አይስብም ወደ ማለቱ ይጠጋል። አዎ አይስብም ነው እንጂ በቃ የምትባለው እንደውም እኮ በአንድ ወቅት ትዝል ከሆነ አማርኛ የሚናገር እንደ አጢያት ተብሎ ሁሉ የተለጠፈባቸው ትምህርት ቤቶች ነበሩ። ሚዲያ ላይ የወጡ አንዳንድ ወደ ሊሆኑ ሰዎችም ወጥተው ልጆቻቸው አማርኛ አለመቻላቸው እንደ ትልቅ የጥበብ መጨረሻ ተደርጎ የሚታይበት እና የሚነገርበት ጊዜ አለ። በኩራት ልጄ እኮ አማርኛ አይችልም እንግሊዘኛ እንደ ጉር ነው የሚናገረ አሉ። ግን ይሄ በቃ ሌላውን አለም መናፈቅ ነው። ይሄ ደግሞ የሚያሳይ ነገር ለየት ብያለው። እኔ በቃ ሂጅ አለው ከአውሮፓ ግን እኮ ምን ሄደው ትክክለኛውን ጥበብ ይዘን አይደለም እና ማሳያዎች፣ መገለጫዎች ናቸው የምንናገራቸው፣ ስም እናወጣቸው፣ ቋንቋዎቹ፣ ድርጅቶቻችን ማንኛውም አዲስ አበባ ላይ አገረኛ የሆነ ስም ብርጅት ለማግኘት አችልም። ይህን የሚያሳይ ምን ያህል የሚዲያውም ተጽዕኖ የሚያሳይ ነገር ነው እና ይህም ያሳስባል። ሊገልጻቸው የሚችል አነጋገር ለማምጣት ጥረት ማድረግ አይቻልም፣ ማማከር አይቻልም? ዶክተር ሙሉ ሰው ፍላጎቱ ካለ ማይቻል ያለ አይመስለኝም። ብዙ ሀገር ውስጥ የቋንቋ አካዳሚ አለ። በኢትዮጵያ ቋንቋዎች የሚሰሩ ባለሙያዎች፣ ምሁራንን የሚያስተምር ባለሙያዎች አሉ። ፍላጎቱ ካለ ና አገርኛ በሆኑ ቋንቋዎች እነዚህን ነገሮች እናደርግ የሚል ሀሳብ ያለ ሁሉ ያማክር ይህንን ሀሳብ ከመስጠት ወደ ኋላ የማይሉ በቂ ድጋፍ ሊያደርጉ የሚችሉ ባለሙያዎች ሁሉ ያሉ ብዬ አስባለሁኝ። ይህንን የድርጅትና የሰው ስም በሚመለከት በተለይ ትምህርት ክፍላችን በየጊዜው የሚመረቁ ተማሪዎች የሚሰሯቸው ጥናታዊ ጽሁፎችም እነዚህን ነገሮች የሚዳስሱ ናቸው። በተለይ በሰው ስሞች እና በድርጅት ስሞች ላይ ያሉ አሳሳቢ ስደቶች ልበል፣ ስሞች ተሰደው መጥተዋል ከፈረንጃ ሀገር እና እዚህ ሰፍረዋል። እሱ አለ በዘጠና ስምንት ዓመተ ምህረት ትምህርት ክፍላችን አዲስ አበባ ውስጥ ያሉ የንግድ ቤቶችን ስያሜ በተማሪዎቹ አስጠንቶ ነበር ከዘጠና በመቶ በላይ የሚሆኑት ድርጅቶች የፈረንጅ ስምና ያላቸው እና ያን ያህል ሰርጾ ገብቷል። ስለዚህ ለእኔም ይመስለኝ ይሄ ስለ ማንነታችን ያለን አመለካከት ዝቅጠት ነው። ማነኝ እኔ ለሚለው ጥያቄ ስለ ራሳችን የምንሰጠው የተዛባ እምነት ወይም አመለካከት እና ጸብራቅ ነው ብዬ አስባለሁኝ። ጆን ስለተባለ አሜሪካዊ አይሆንም ወይም እንግሊዛዊ የሚሆን አይመስለኝም ልጁና ከዛ አስተሳሰብ ጋር የመጣ ነው ይሄ። በቋንቋ ምርጫችን፣ በስያሜ አሰጣጣችን አንዱ ማንጸባረቂያ ይሆን እንጂ ውይይቱ ሰፋ ቢል በስነ ልቦና ውስጥ ያሉ ሰዎችን ቢያዩት በስነ ባህል በማህበረሰብ ጥናት ውስጥ በአንትሮፖሎጂ በሚባለው በእሱ ውስጥ ያሉትም ሰዎች ቢጋበዙ የሚያዩት ነገር አለ። በአለባበስ፣ በፀጉር አቆራረጠ የዛ ሁሉ አንዱ አካል ነው። የቋንቋ ምርጫህና የቋንቋ አጠቃቀማችን በአጠቃላይ ምዕራባዊነትን ከመላበስ ዝንባሌ የመጣ ነው። ይህን ችግር እንቅረፈው ከተባለ በአገር ደረጃ ባለሙያዎች አሉ፣ ይህን ሊያማክሩ የሚችሉ እነሱን ማድረግ ይቻላል። እንዲህ መሆኑ ምናልባት እየጎዳው ያለው ነገር እዚሁ ላይ ልጨምር። አሁን አዲስ አበባ መጥተህ ቦሌ መንገድ ላይ ብትዘዋወር አዲስ አበባ መሆንህ ይጠፋሃል። በግራና በቀኝ የምታየው ነገር በሙሉ ተጽፎ የምታየው ነገር በሙሉ ራ በዓለም ካሉ ከተሞች የተለየ ነገር አይሆንብህም። ቱሪስት ሲመጣ አዲስ አበባ መምጣቱን ራሱ እርግጠኛ ሊያደርግ የሚችል ገጽታ የላትም ከተማዋ ከተሞቻችን የነዛ ቅጂ እየሆኑ ነው የሚሄዱት። እና እንዲህ አይነት ምንድን ልበልህ ኪሳራ ሁሉ የደረሱበት አለና፣ ይህን ነው እኔ ሀሳብ ነው። መልካም ዶክተር ዘላለም፣ በተመሳሳይ ለቀደመው ጥያቄ የሚያነሱት ካለ፣ ተመጣጣኝ ስያሜ ባለሙያ ማማከር በእንግዳ ቃላት ድርጅቶችና ስሞችን ከመሰየም የራስ በሆኑ መንገዶች መግለጹ ተመራጭ አይደለም፣ ወይም አንድ አዲስ ሀሳብ ሲመጣ ምናልባትም በቀላሉ ውስጥ ያን የሚተካስም ማግኘት ካልተሻለ ባለሙያዎችን የማማከር ዘዴ መንገዱ የለም ወይ ያለ ነው ይመስለኝ። አንድ ባለፈው አንድ አስር ቀን የሆናል ያጋጠመኝ ምለ ጊዜ ክፍል ቆይቼ ወደ ቢሮ ሲሄድ አንድ ጓደኛዋን ስትጠራት ሌላ ጓደኛዋ ሰማሁና፣ ዊትኒ ያለቻት ይሄ ነገር እውነት ነው ቀልድ ነው ብዬ ቆም አልኩና ዋናው ስምሽ ነው አልኳት። ዊትኒን እንግዲህ የቤተሰብ ስሟ ሂውስተን ይሁን አይሁን አልተጀኳትም፣ ከዛ ዋናው ስሟ እንደሆነ ነገረችኝ እና ዶክተር ሙሉሰ ሳቤል ያሉትን ለመድገም አልፈልግም። በአጠቃላይ ወደፊት በዚህ ሁኔታ ከቀጠለ የሰው ስም አወጣጣችን ራሱ ለሴቶች በጣም የተወሰኑ፣ ለወንዶች በጣም የተወሰኑ እነዛ ናቸው የሚደጋገሙ የሚመስለኝ አሁን አዲስ አበባ ውስጥ ባሉ ትምህርት ቤቶች ብትዞር የወንዶች ስሞች የተወሰኑ ናቸው፣ የሴቶች ስሞች የተወሰኑ ናቸው። ይህ እንግዲህ ወደ የት እንደሚያዘልቀን አላውቅም። የድርጅት ስሞች እንደተባለው ነው። አሁን የአሜሪካ ከተሞች ስሞች በብዛት አዲስ አበባ ውስጥ አያለ። ስለዚህ ከዛ ብትመጣ ብዙም አሜሪካ የሚናፍቀህ አይመስለኝም። ሜንበር አለ፣ ካሊፎርኒያ አለ፣ ሁሉም ነገር አለ። ሌላው አማርኛ ቃላት እያሉት በእንግሊዝኛው ቃል የመጠቀሙ ሁኔታ ራሱ በብዛት ነው የሚታየው። ለምሳሌ ኢንስቲትዩት ተብሎ ይፃፋል። በአማርኛ ተቋም የሚለው ቃል አለ። ምንድን ነው ምክንያቱም? ሴንተር ብለው ይጽፋሉ ማዕከል የሚል ቃል እያለ። ሌሎችም በጣም በርካታ ምሳሌዎች መጥቀስ ይቻላል። አንዳንድ ጊዜ የሚገርመው በእንግሊዝኛ ሲጻፉ ራሱ ይሄ ምንድን ነው ሊንጉስቲክ ላንድስኬፕ የሚባል ነገር አለ አይደል? አዲስ አበባ ውስጥ የዞርን ብናይ ስቴሽነሪ እንዴት እንደሚጻፍ ስታይ፣ ሬስቶራንት እንዴት እንደሚጻፍ ስታይ ትገረማለህ። እና የት ነው ያለ ነው የሚለውን ነገር በጣም የሚያሳስብ ሁኔታ ላይ ነው ያለው። በአስተያየም ደረጃ ሄድ መልካም የራስን ጥሎ ማደግ መሰልጠን መበልጸግ የለም ነው ያላችሁት። ጥሩ መረዳትን ለመፍጠር የሚበጁና ጠቋሚ በርከት ያሉ አወያይ ሀሳቦች ተነስተዋል። ብዙ ጥያቄዎችም ቀርተዋል። ምናልባትም ተከታታይ ውይይታችን ሌሎች የሙያ ዘርፎችን ይመለከታል። ውይይቱ ይቀጥላል። የመገናኛ ብዙሀኑ ድርሻ የጎላ ነውና በኃላፊነት እንድንሰራ የሚጠይቅ ጉዳይ ነው ያነሳችሁት። እሱንም እናደርጋለን። ዶክተር ዘላለም ሊየው፣ ዶክተር ሙሉሰው አስራቴና አቶ አቤል አዳሙ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ መልሰ እንደምናገኛ Father Gallop. father gallo with <laughs> que yedo አንድ መቶ አስራ ዘጠነኛው የአድዋ ክብረ በዓል በሰሜን አሜሪካው የኢትዮጵያዊነት ውርስና ቅርስ እንዴት ተከበረ? የህዝብ ግንኙነት ኃላፊው ካሌብ አማረ መስመር ላይ ነው። በዓላችንን በዚህ በሐምሌ ወር ወይም ደግሞ በአውሮፓውያን አቆጣጠር በጁላይ ላይ ስናደርግ እንግዲህ አምስተኛ ዓመታችን እናከብራለን። አቶ ካሌብ እንግዲህ ቀደም ብለህ እንደ ጠቆምከው አራተኛውን አመት አድዋ በዓልን ስታከብሩ ይህ አራተኛ አመት ስነ ስርአታችሁ ነው። ማህበራችሁ ከተቋቋመም አራተኛ አመቱ ተጋምሶ ወደ አምስተኛው አመት እየተቃረበ ነው። በየአመቱ በሐምሌ ወር የምታደርጉትንም ስነስርአት እንዲሁ ተከታትለን እንዘግባለን። እስኪ አስረዳን፣ አቶ ካሌብ እንግዲህ እኔ እናንተ ይህን ቃለ ምልልስ በምናደርግበት ሰዓት አስቀድመን እያደረግን ስለሆነ ቃለ ምልልሱን፣ የዕለት ዕለት የሚውል ዝግጅት ነው። የእናንተ ስነ ስርዓት እሁድ የእኛ ፕሮግራም በሚሰራጭበት ሰዓት ነው የሚስተናገደው። ቃለ ምልልሳችን ደግሞ ቀደም ብሎ እየተደረገ ነው ና በእሁድ ዕለት ይህ ስርጭት በሚተላለፍበት የምታደርጉ ዝግጅታችሁ ላይ ምን አይነት መሰናዶዎች አሏችሁ? ምንድን ነው ልታቀርቡ የወጠናችሁት? የፕሮግራማችን መሰናዶዎች የዘርፈ ብዙ ናቸው። ምናልባት ከዚህ በፊት ፕሮግራማችን ላይ የተከታተሉ የዋሽንግተን ዲሲ የሜሪላንድ ና የቨርጂኒያ ነዋሪዎች፣ እንዲሁም በአቅራቢያ የሚገኙ ከተማ ነዋሪዎች ፕሮግራማችንን በደንብ ለይታ ያቁታል። እንደ ቀድሞ ሁሉ ተመሳሳይነት ያለው ፕሮግራማችን ላይ ይዘት ያላቸው መርሃ ግብሮች አሉት። ግን የዘንድሮ ለየት የሚያደርገው ወይንም በ የፕሮግራማችን መሪ መሪ ነው ብለን የምንከተለው ወይንም ደግሞ በዚህ በእንግሊዝኛው አጠራር የፕሮግራማችን ቲም የሆነው ዘንድሮ የኢትዮጵያ ባንዲራ ለመጀመሪያ ጊዜ እውቅና አግኝቶ በሲልቨር ስፕሪንግ ዳውን ታውን ውስጥ እውቅና አግኝቶ ይውለበለባል እና የዚህም የኢትዮጵያ ባንዲራ የማውለብለብ ስነ ስርዓት እንግዲህ እንደ ልዩ ልንይዘው እንችላለን። ከዚህ በፊት አልተደረገ በመሆኑ ከዛ በተጨማሪዎች እንግዲህ ከዚህ በፊት ለተገኙልን አምና ተገኝተውልን ነበር። የሞንጋብሪ ካውንቲ ኤግዘገሪ የሆኑት ኤዛ ሌጋት ተገኝተውልን ነበር። ዘንድሮም እሳቸው ይገኛሉ። ከዛ ባሻገር ሌሎች ክብር እንትን የክብር እንግዶች ይኖሩናል። ሁለት የታሪክ ተናጋሪዎች ይኖሩናል። ሌሎችም ክብር የተደረገላቸው እንግዶች በዓሉን ለማክበር የሚመጡ ከኛ ጋር ይኖራሉ። በተጨማሪ የባህላዊ ሙዚቃዎች ከባህላዊ ውዝዋዜዎች የታጀቡ እና የግጥምና አንድ ሁለት ደግሞ መጣቀፍ ወይንም ደግሞ ስነ ጽሑፍ ዝግጅቶች በዝግጅታችን ይካተታሉ። መልካም እንግዲህ የኢትዮጵያን ባንዲራ ማውለብለብ ትልቁ ወይም የዓመቱ ዝግጅታችሁ ዋና መታያ መሆኑን እንዲሁም ከዚህ ቀደም የቀረቡት የስነ ስርዓቱ የሚካሄድበት የማንጎመሪ አውራጃ ዋና ስራ አስኪያጅ እና ሌሎች እንግዶችም እንደሚኖሯችሁ ገልጻችኋል። የኢትዮጵያ ባንዲራ ማውለብለብ ለባንዲራው ካለ ፍቅር ጋር ተያይዞ ሊታይ ይችላል። ይሄ ስነ ስርዓት ወይም የአድዋ ድል መታሰቢያ ከሚወክለው ከሚያንጸባርቀው ድልም ጋራ ሊያያዝ ይችል ይሆናል። ምንድን ነው ምክንያታችሁ ግን በጣም አስፈላጊ የሆነው ለእናንተ? እንደሚታወቀው የአድዋ በዓል የተለያየ ምክንያት ሊፈጠር ይችላል። ግን ከዋና ዋናዎቹ መካከል የአድዋ በዓል በኢትዮጵያኖች ዘንድ ወይንም በጥቁር ህዝቦች መካከል የሚከበርበት ትልቁ ምክንያት ምንድን ነው? በኢትዮጵያኖች ዘንድ የታሪካችን ማዕዘን ነው ብለን ነው የምናስበው እና የአድዋ ታሪክ የኢትዮጵያዊነት ሁሉ የኩራት መንፈስ የተመዘገበበት ወይንም ደግሞ የሁላችንም የጋራ መግበቢያ ነው። የጥንት አባቶቻችን የጀግንነታቸውን ብቻ ሳይሆን ለነጻነት ያላቸውን ፍቅር በተግባር ያሳዩበት እንዲሁም ደግሞ ኢትዮጵያን አንድነት እውነት ለማድረግ የታገሉበት ነው እና ይሄንን ሁሉ ሲያደርጉ እንግዲህ በዓለም አቀፍ ደረጃ ኢትዮጵያ የታወቀችው ኢትዮጵያኖችን ይዞ በምልክት ደረጃ ሲያሳወቃቸው የነበረው ከባህላቸው፣ ከስራቸው እና ከተግባራቸው ባሻገር ሰንደቅ ዓላማቸው ነው። ይሄ ሰንደቅ ዓላማ በኢትዮጵያኖች ዘንድ ብቻ ሳይሆን የጥቁሮች ህዝቦች በተለይ ነጻነት ለማስከበር የሚታገሉ ጥቁሮች ህዝቦች ሁሉ እንደ ምልክት የያዙ ስለሆነ ይሄ ሰንደቅ ዓላማን ማክበርና ይሄን ሰንደቅ ዓላማ እንዲውለበለብ ለመለብ ማድረግ ከባህሉ ጋር ተያያዥነት ያለው ወሳኝ ነው ብሎ ኢትዮጵያዊነት ውስጥና ከፍ ማህበረሰብ ስላመለበት ይሄንን ለማድረግ ወስነናል። መልካም አቶ ካሌብ፣ ቀደም ብሎ በወጣ ጋዜጣዊ መግለጫችሁ ላይ እየተገለጸ አንድ ጉዳይ ቀልቤን ስቦታል። በቅርቡ የሳት አደጋ የደረሰበት የቴጌ ጣይቱ ሆቴል የአዲስ አበባው የቴጌ ጣይቱ ሆቴል የኢትዮጵያዊነት ቅርስና ውርስ ዘንድሮ ከሚያስባቸው ወይም የተለየ የክብር ቦታ ከሚሰጣቸው ጉዳዮች አንዱ መሆኑም በስነ ስርዓቱም እንደሚታሰብ በተጨማሪም ብሔራዊው የሕዝብ ቤተ መጽሀፍት ወመዘክር በተመሳሳይ የሚታሰብ መሆኑን ጠቅሳችኋል። እነኚህን ሁለት ቅርሶች እንዴት መረጣችኋቸው ብታስረዳ ነው። እሺ፣ እንግዲህ እንደሚታወቀው የኢትዮጵያዊነት ውርስና ቅርስ ማህበረሰብ ስሙም እንደሚጠቅሰው ሁሉ ለውርሳችን ለባህላችንና ለታሪካችን እንክብካቤ እያደረገ እንዲጠበቁና ከትውልድ ትውልድ የሚተላለፉ ማድረግ ብቻ ሳይሆን ወጣቶችን እያስተማሩ ልጆችን እያስተማሩ በተለይ በዚህ በሰሜን አሜሪካ አካባቢ እዚህ ሀገር የሚወለዱ ሰዎችን እያስተማሩ አልፎ ተርፎ ደግሞ የኢትዮጵያዊነት ትውልድ የሌላቸውን የሌሎች ሀገር ዜጎች ሁሉ ስለ ባህላችንና ታሪካችን ማስተማር ነው። ይሄ በግልጽ ያለ ነገር ነው። እንግዲህ ከታሪካችንና ከቅርሳችን መካከሎች አንዱ የሆነው የእቴጌ ጣይቱ ሆቴል ነው። ምክንያቱም እንደው ባጭሩ ለማንሳት ያህል ዛሬ አክሱም ስንል የሚመጣልን የአክሱም ሐውልት ነው፣ ወይም ወሎ ላሊበላ ስንል የላሊበላ ሐውልት ነው ፊዛችን የሚጋረጠው ወይንም ደግሞ ሀረር ስንል የሚመጣልን የሀረር ሐውልት ነው። እዚህ እንኳን ዋሽንግተን ዲሲ ዋሽንግተን ዲሲ ሲባል ማኒመንቱን እንደ ካፒቶሉ አይነት ነገሮች ናቸው እና ሁል ጊዜ ተያያዥነት ያላቸው ነገሮች አሉ። አዲስ አበባን በምንጠቅስበት ሰዓት ላይ ብዙ ሊጠቀሱ ከሚችሉ ታሪኮች ይኖሩ ይችላሉ ግን የእቴጌ ጣይቱ ሆቴል አንዱ ነው። አንደኛ በሀገሪቱ የዘመናዊ ሆቴል የነበረ ነው። ሁለተኛ ነገር እስካሁን ድረስ ከዘመናዊ ሆቴሎች እኩያ በመሆን አገልግሎት ሲሰጥ የነበረ ሆቴል ነው። ይሄ ሆቴል ቅርስነቱንና ራሱን ማንነቱን ጠብቆ ወደፊት መሄድ አለበት ብሎ የኢትዮጵያዊነት ውርስና ቅርስ ማህበረሰብ ያስባል። ምናልባትም ካሉን ቅርሶቻችን መካከል በስራ ከያዝነቸው መካከል ይሄ አንዱ በታሪክ አስቀምጠን ወደፊት ከታሪክ ታሪክ መተላለፍ አለበት ብለን የምናስበው ነው። እንዲህ አይነቱ ሆቴል ከፍተኛ አደጋ ሲደርስበት የኢትዮጵያዊነት ውርስና ቅርስ ማህበረሰብ እንደ ማህበረሰብም እንደ ኢትዮጵያዊም ኃላፊነት አለብን። ስለዚህም በዚህ የአድዋ በዓል አከባበር ላይ አስበነው መዋል አለብን ከኢትዮጵያውያኖች ጋር መወያየት አለብን። ቅርሶቻችንም ወይም ደግሞ ይሄ ሆቴል ያጋጠመውን ችግርና ወደፊትም ደግሞ ወደ ቦታ የሚመለስበት ቦታ ከሚል አኳያ ነው። በሁለተኛ ደረጃ የወመዘክር መጽሐፍት ቤት እንደሚታወቀው፣ ይሄ መጽሐፍት ቤት የድሮ ታሪኮችን መጽሐፎች የያዘ ነው እና ምናልባት የክብረ ነገስት ሩታል ሃይማኖት፣ እንደ ቱፋት፣ እንደ ሀዊ ብዙ ልንገልጽ እንችላለን ብዙ አይነት መጽሐፎችን የያዘ ነው እና በብራና ላይ የተጻፉ ከአስራ ዘጠነኛው ና ከአስራ ስድስተኛው ክፍለ ዘመን ጀምሮ ወይም ከአስራ አምስተኛው ከአስራ ስድስተኛው ወደ ኋላ የነበሩ መጽሐፍቶች እዚህ መጽሐፍት ቤት ውስጥ እንዳሉ ይገለጻል እና ይህንን መጽሐፍት ቤት መጠበቅ ታሪካችንና ቅርሳችንን መጠበቅ ነው። ዛሬ በገንዘብ ተቆርጦ በማይቻል ክፍያ ሊሸጥ በማይቻል ነው። ዛሬ አውሮፓውያኑ የውጭ መንግስታቶች እነዚህ አይነት ታሪኮቻችንን መግዛት የሚፈልጉት እና ኢትዮጵያውያኖች ደግሞ ይሄንን መጠበቅ አለብን። ይሄንን መጽሐፍት ቤት በቅርቡ እንደምናስታውሰው መንግስት የመጽሐፍቶቹን ወይም ደግሞ ዶክመንቶቹን በችርቻሮ ሸጣቸው የሚባል ነገር ሰምተናል እና ይሄንን አሳዛኝ ሁኔታም እንደ ኢትዮጵያ ውስጥና ቅርስ ማህበረሰብ ስም ወይም እንደ ኢትዮጵያዊነት ኃላፊነት አለብን ስለምንል ከዚሁ ከአድዋ በዓል ጋር ተያያዥነት አድርገን አስበን ከኢትዮጵያኖች ጋር ተወያይተን ለማሳለፍ አስበናል መልካም መታሰቢያ ስነ ስርዓት ያደረጋችሁላቸውን የቀዳሚውን በኢትዮጵያ ታሪክ ቀዳሚ ስፍራ የሚሰጠውን እና በቅርቡ የተቃጠለውን ወይም የመቃጠል አደጋ የደረሰበትን እቴጌ ጣይቱ ሆቴልና ሌላውን ታሪካዊ ብሔራዊ ቤተ መዘክር ወይም ቤተ መጻሕፍት ወመዘክርን ለማሰብ ለምን ወይም እንዴት መረጣችኋቸው ለሚለው በቂ መልስ ሰጥተኛል አቶ ካሌብ አማረ። እንግዲህ በስነ ስርአታችሁ የሚካሄደውን ካሰባችሁ ወይም በውጥን ከያዛችሁትና ካደረጋችሁ ጋር ካደረጋችኋቸው ወይም በተግባር ካከናወናችኋቸው ጋር እያስተያየን ስነ ስርአታችሁ ከተካሄደ በኋላ ከዚህ ቀደም እንደምናደርገው ሁሉ መልሰን እንደምናገኝህና እንደምንወያይ ተስፋ አድርጋለሁ። መልካም ዝግጅት። እግዚአብሔር ስጥር ይለ ጊዜ እሺ፣ እኛም ለተሰጠኝ እድል በኢትዮጵያዊነት ርስና ቅርስ ማህበረሰብ ስም አመሰግናለሁ። ቀጣዩ ጉዞ ወደ አዲስ አበባ፣ አዘጋጁ ደግሞ ንጉሴ አክሊሉ ነው። ንጉሴ እንዴት ሰነበትክ? እንዴት አመሸህ? ደምን አመሸህ? የዛሬ ዝግጅትህን ቀጥላ ንጉሴ። የሞተልሽ ቀርቶ የገደለሽ በላ የሚለው ሁል ጊዜ አይሰራም፣ እና ከዘመን ዘመን ትምህርት ቤቶች እየተስፋፉ መንግስት ራሱን እያነቃ ራሱ ህዝቡን እያነቃ ለምን ነቃህ ብሎ ሊጠይቀው አይችልም እና ነቅቶ ጥያቄ ይጠይቃል። ከመሬት ጥያቄ ይነሳል። መሬት ለራሹ የሚለው ጥያቄ ማዳግም ከአንገት ሳይሆን ከአንጀት የሆነ መልስ ይጠይቃል። አዲሱና ሉላ ይህ የዛሬው ዝግጅቴ መግቢያ ነው። እንደ መግቢያ የተጠቀምኩበት ነው። እንደምን ሰነበታችሁ? መቼም የአራት ኪሎ የካዛንችስ እና የበተለይም የበዓታ ገዳም ልጅ ሆኖ አለማየሁ ቹሊን የማያስታውስ የለም። ቹሊ የአለማየሁ ቅጽል ስም ነው። በካሊፎርኒያ የጸጉር ቁርጡ የአበጣጠር ስታይሉና በቅላቱና በንቁነቱ ቁርጥ ጣሊያኖችን የሚመስለው አለማየሁ ቹሊ የሰፈራችን አስሊ ነበር። የአራዶች አራዳን በለው። ማለዳ ገና ሰማዩ ወገግ ሲል አለማየሁ ቹሊ ባር ጆሊ ደርሷል። አራት ኪሎ ጆሊ ባር በረንዳ ላይ ቁጭ ብሎ ደርሰውም ከሆነ አዲስ ዘመንንና የእንግሊዝኛውን ኢትዮጵያን ሄራልድ ጋዜጦች እያገላበጠ ልዩ ምልክቱ የሆነውን ሲጋራውን እየሳበ የአስራ ዘጠኝ መቶ ሰላሳ ሶስቱን የነጻነት ሐውልት አሻግሮ እየተመለከተ ክሬም ኬኩን ተመግቦ ካፌላቴውን ስቦ ስራው ይገባል እና ታዲያ ዛሬም የሬዲዮ መጽሔት ቤተኛ የሆነው ጸጋዬ ኃይሉ ተፈራ ስለ እኛ ሰፈሩ አስሊ፣ ስለ አለማየሁ ቹሊ ሳይሆን ደራሲ ከበደ ሚካኤል ሮሮ በሚለው ድርሰታቸው ስሙን ስላሰፈሩት ኢጣሊያዊው ቹሊ ያጫውተናል። ኢትዮጵያውያን ብዙ መሬት አላችሁ፣ አታርሱም፣ ሰነፎች ናችሁ ማለቱን እየጠቀሰ በሰፊው የሚያወጋንን ለኋላ እናቆየውና የገበሬውን ያለፈ ሕይወት በተመለከተ ካደረግንለት ቃለ መጠይቅ የተናገረውን በጥቂቱ እናሰማችሁ። በእውነቱ በነገስታቱ ዘመን መሬት የጥቂቶች ነው የነበረው። የገጠር መሬት የጥቂቶች ነበረ። በጥቂት ባላባቶች፣ መኳንንቶች እና መሳፍንት መሬቷን፣ አገሪቷን መሬት ሰፊውን ክፍል ጠቅለው በብዙ ሺህ የሚቆጠሩ ጋሻ መሬቶች የጥቂት መኳንንት እና መሳፍንት ይዞታዎች ነበሩ። ይህን መሬት እንደው በአግባቡ እነሱ ባይጠቀሙበትም ገበሬውን በመልከኛ አማካይነት፣ ገበሬውን በታጠቀው በሰራዊቱ በነፍጠኛው አማካይነት ተቆጣጥረው ፍሪዳ ሲያስነዱት፣ ገበሬውን ቅቤ በገረወይና ማር በገረወይና ገብር ሲሉት እና ምርቱን በእርቦም በዘካም በጉልበትም በሲሶ በሳምንት የተወሰኑ ቀናትን ለባለርስቱ ሁዳድ እያረሱ እንዲያገለግሉ እየተደረገ በአጥንቱም በጉልጥምቱም ገበሬው በእውነቱ ሲበዘበዝ ሲሰቃይ ኖሯል፣ ዘመናትን ገፍቷል ገበሬው። እሺ አቶ ጸጋዬ፣ ለመሆኑ እንደው መሬትን በግለሰብ ደረጃ መቀራመት የተጀመረው መቼና እንዴት ነው? የመሬት ይዞታ በፊት ከነገስታቱ በነገስታቱ ዘመን በተለይ ጠብቆ የመጣው ከዘመነ ቅኝ አገዛዝ ወዲህ ነው እንጂ በዘመነ ቅኝ አገዛዝ ሳይመጣ በፊት አቶ ከበደ ሚካኤል በታሪክና ምሳሌ አንደኛ መጽሐፋቸው ላይ እንደ ገለጹት፣ አንድ ሮሮ በሚል ግጥም ላይ አንድ ቹሊ የሚባል የጣሊያን ተወላጅን ገጽ ባህር የፈጠረው በጻፉት ግጥም ላይ ሰውየው ዝም ብሎ የኢትዮጵያን ገበሬ የኢትዮጵያን ሕዝብ ስንፍና በማጋነን እያወራ፣ እኛ እንገዛችኋለን መሬቱን ስለማትጠቀሙ፣ ለምን መሬት ይዛችሁ ዝም ብላችሁ ቁጭ ስላላችሁ እናስገብራችኋለን። በአድዋ ጦርነትን መተን ነበረ። ይህንኑ ፍለጋ እናንተን አትፍተን መሬቱን ይዘን ለማልማት እርግጥ ሳይሳካልን ቀረ። አሁን ሰላሳ ሶስት በሀያ ስምንቱ ውጊያ ተሳካልን፣ ይኸው እንገዛችኋለን አሁንም እንደው ነጻ ብትወጡ እንደገና ደግሞ ተመልሰን እንመጣለን። ምክንያቱም እናንተ ሰነፎች ናችሁ፣ አሰሩ መሬቱን አጠቀሙበትም እና እኛ እናንተን አስተን መጠቀም አለብን የሚል እንትን ሲል አንዲት የተናገራት ቃል ነበረችና፣ ኃይለኛ እየሄደ ያስገብራል። የትም መሬት የሁሉ ናት ባለቤት የላትም እና ቅኝ ገዥ መጥቶ አገር ድንበር መከለል እስከ መጣ ድረስ ዝም ብሎ ገብር ብሎ ነጋሪትን እየጎሰሙ ማስገበርና ግብር ማስከፈል እንጂ ግብር መቀበል እንጂ ድንበር ከልሎ ይሄ የኔ መሬት ነው ይሄ የአንተ መሬት ነው ብሎ አፈር ወሰን ለይቶ አልነበረም እና የመሬት ስቶታ የዚህ መልክ ከያዘውና እየከረረ ሄደው ከቀኛ ግዛት ዘመን ወዲህ መሆኑ ግንዛቤ የሚገባው ይመስለኛል። የዚህ የደርግ የመሬት አዋጅን ካወጣ በኋላ እንደው የገበሬው የመሬት ጥያቄ ተመልሷል ማለት ይቻላል። እንደው በትክሉ እንግዲህ በአዋጅ ደረጃ በእውነቱ ደርግ በእድሜ ልኩ በአስራ ሰባት አገዛዝ ዘመኑ እንደው ሰራ የሚባለው ትልቅ ነገር ቢኖር በእውነቱ ገበሬውን ነጻ ማውጣቱ ነው፣ መሬትን ላራሹ ማድረጉ ነው። እና በእውነቱ በብሔረሰብ ጭቆናም አንጻር ብታይ አሁን ነፍጠኛ <laughs> ያዘው በሚባለው ኢትዮጵያ ክፍል ደቡብና ምስራቅ እንዲሁም ምዕራብ ኢትዮጵያ አካባቢ በሚታየው ቦታ ላይ የተጨቆኑ ብሔረሰቦች በመሬት ይዞታ አኳያ እኩልነትን ተቀዳጁ ማለት ይቻላል በዚያ በአዋጅ ይልቁንም ደግሞ እድገት በህብረት እውቀትና የስራ ዘመቻ በሚል ተማሪዎችን የዩኒቨርስቲም ተማሪዎች ሳይቀር የሁለተኛ ደረጃ ትምህርት ቤት ተማሪዎች ሳይቀር በብዛት አዝምቶ የገጠር መሬትን የህዝብ ያደረገውን አዋጅ ለማስፈጸም ደርግ ያደረገው እንቅስቃሴ በእውነቱ መሬት ላራሹ ከሞላ ጎደል ተመልሶ ነበር። እንግዲህ ትንሽ የሚያጠራጥረው ምንድን ነው? ኮሚኒስትን አካሄድ ስለያዘ ደርግ በወቅቱ ኮሚኒዝምን ልከተል ብሎ ሶሻሊዝም ስላወጀ የግል ይዞታን በማጠንከር ፈንታ፣ መሬቱን የግል ሙሉ ለሙሉ ማድረግ ፈንታ የህብረት ስራ ማህበራትን እያደራጀ ገበሬውን እያስገደደም እየገፋፋም ሳያሳምን ያም ወልባ ማልባ እያለ የህብረት ስራን አጠናክራሉ በሚል እንትን አካሄድ መሬትን ሙሉ ለሙሉ የአራሹ ከማድረግ ትንሽ ወደ ኋላ የዘገየና የተጎተተ ይመስላል። ያ ደግሞ ዘርግ ከተገረሰሰም ወዲህ መሬት የመንግስት እና የህዝብ ነው በሚል አጠቃላይ ደምሳ ደምሳሳ አባባል ዛሬም እንደው በቁርጥ መሬቱ ገበሬው የግሉ በግል ይዞታነት በማሻማ ሁኔታ የተመለሰለት አይመስለኝም። ዛሬም የመሬቱ ይዞታ ጥያቄ ዘላቂ እና ማዳግም መፍትሄ አግኝቷል የሚል ግምትና እምነት የለኝም። ለዛሬ እንግዳዬን ጸጋዬ ኃይሉ ተፈራን አመስግኜ ልሰናበት ውሉልን በማለት እናስታውሳችሁ። ስትጽፉ ደግሞ ለራዲዮ መጽሔት በሉበት። ቴሌ ላይን ባክ በቅንብርና ፕሮግራሙ በመብራት አዲሱ አበበና እኔም አሉላ ከበደ ሰላም ሰንብት እንላለን። በማጠቃለያ ዜናዎቹ ሄኖክ ሰማግዜር ነኝ። የዩናይትድ ስቴትስ መንግሥት በምዕራብ አፍሪካ ሴራሊዮን ውስጥ የኢቦላ በሽታ ይዟቸው ይሆናል የሚል ጥርጣሬ ያደረባቸው አስር የእርዳታ ሠራተኞች ዜጎቹን ወደ ሀገራቸው መመለስ ጀምሯል። በኢራቅ የእስልምና መንግሥት አይሰስ ተዋጊዎች የኬሚካል ጦር መሳሪያዎችን በፔሽመርጋ የከርድ ተዋጊዎች ላይ መጠቀማቸውን የኢራቅ ክርድስታን አስተዳደር አሳሰበ። ኢራንና ዩናይትድ ስቴትስ በመጪው ሳምንት የኒውክሌር ድርድራቸውን ከመጀመራቸው አስቀድሞ ችግሩ የፖለቲካ እንጂ ቴክኒካዊ አይደለም ሲሉ ፌስ ኦፍ ዘ ኔሽን በተባለው የሲቢኤስ ቴሌቪዥን የማርፈጃ ዝግጅት የተናገሩት የውጭ ጉዳይ ሚኒስትር ጆን ኬሪ አሳሰቡ። ሚስተር ኬሪ የሶሪያው ፕሬዚዳንት ባሻር አልአሳድ ሰላማዊ የሥልጣን ሽግግር ተቀብለው በርካታ ሶሪያውያንን የገደለውን ግጭት ለማስቆም ዩናይትድ ስቴትስ ጥረቷ እንደምትገፋበት ተናግረዋል። በፓኪስታን ላሆር ከተማ በሚገኝ አንድ ቤተ ክርስቲያን አጠገብ በደረሰ ፍንዳታ በትንሹ 15 ሰዎች መገደላቸውን የሀገሪቱ ባለሥልጣናት ገልጸዋል። ለጥቃቱ ፓኪስታኒ ታሊባን የተባለው ድርጅት ኃላፊነት ወስዷል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከሚሽቱ ሦስት ሰዓት እስከ አራት ሰዓት በሀያ አምስት ና በሰላሳ አንድ ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃል። ነገ ሰኞ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመደበኛው ደግሞ ከሚሽቱ ሦስት ሰዓት እስከ አራት ሰዓት በሚተላለፉ ፕሮግራሞቻችን መልሰን እስከምናገኛችሁ እኔ አሉላ ከበደና እኔም አዲሱ አበበ ከፕሮዲሰሩ ቴሌላይምቤት ጋር በዚሁ እንሰናበታለን። ሰላም ደህና ደሩ።